በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ መስከረም 3 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ የምናስተናግዳችሁ ሰሎሞን አባተና ጤና ይስጥልን ቆንጅ ይታየነን የአዲስ አበባ ዩኒቨርሲቲ የበጀት ችግር ለሪሰርች ተብሎ የተመደበላቸውን ገንዘብ ከህዳር ዘጠኝ በፊት የሰጣቸውን ገንዘብ የወሰዱ ሰዎች፣ በጠቅላላ ለእነሱ የተመደበው ባጀት አምስት ሺህ ስለነበረ፣ ከዛ በኋላ ይሄ ከተቀየረ በኋላ ያለው እነሱን ስለማይመለከታቸው ይሄ ገንዘብ ሊሰጣቸው አልቻለም። በአዲስ አበባ ዩኒቨርሲቲ የተከታታይና የርቀት ትምህርት ክፍል ዲሬክተር ዶክተር ደምሴ ዘርጋው ናቸው። ተማሪዎቹ አቤቱታ አቅርበዋል። ይሄ ሁሉ ሆኖ ሳይሳካለን ቀርቶ የትምህርት ሚኒስትሩ ኋላ ላይ ጉዳዩን አምነውበት የመምህራን ልማት ክፍል ኃላፊዋ ወይዘሮ አሰፋሽ በሳቸውም ጥረት ጭምር ከፍተኛ አመራሩን አሳምነው ሚኒስትሩን አምነውበት እንዲከፈለን ደብዳቤ ተጻፈልን ማለት ነው። ከአዲስ አበባ ዩኒቨርሲቲ የድኅረ ምረቃ ተከታታዮች መካከል የአንዱን ሐሳብ ነው የሰማችሁት። በአብይ ርዕስ ሙሉ ዘገባ ይቀርባል። ለአርዕስተ ዜናው ቆንጅት ዩናይትድ ስቴትስ ዛሬ ሶማሊያ ውስጥ ባደረሰችው የአየር ጥቃት ስድስት የአልሸባብ አባላት መገደላቸው ተገልጿል። አንዱ ዜናችን ነው። በጸጥታው ምክር ቤት በአዲስ ዙርቀባ የተመታችው ሰሜን ኮሪያ የአልበገር ባይ መልእክት አስተላልፋለች የሚሉትና ሌሎችም አሉ። አመሰግናለሁ ቆንጅት። አሁን የሰአቱን ዋና ዋና የዓለም ዜና እናሰማችሁ። የዩናይትድ ስቴትስ የአየር ኃይል ዛሬ ረቡዕ ደቡባዊ ሶማሊያ ውስጥ ባደረሰው ጥቃት ስድስት የአልሸባብ ታጣቂዎችን መግደሉ ተገለጸ። የዩናይትድ ስቴትስ የጦር ኃይል የአፍሪካ እዝ ዛሬ ባወጣው መግለጫ እንዳስታወቀው ከሆነ ጥቃቱ የተካሄደው ከዋና ከተማዋ ከሞቃዲሾ ሁለት መቶ ስልሳ ኪሎ ሜትር ርቀት ላይ በሚገኝ ስፍራ ነው። ሌላ ዝርዝር መረጃ ግን አልተሰጠም። በሶስት ኢላማዎች ላይ የተነጣጠሩት የአየር ጥቃቶች የተካሄዱት ከሶማሊያ ፌዴራል መንግስት ጋር ጋር በተቀናጀ መንገድ መሆኑን መግለጫው አመልክቷል። የዛሬው ጥቃት እንደ ኤሮፓውያን አቆጣጠር ከሃምሌ አንድ ቀን ወዲህ የዩናይትድ ስቴትስ ኃይሎች በሽብርተኛው አልሸባብ ላይ ያካሄዱት አስራ ሁለተኛ ጥቃት መሆኑን ዜናው አክሎ ገልጿል። ዩናይትድ ስቴትስ ባለፈው ሳምንት በሰው አልባ አውሮፕላን ባካሄደቻቸው ሁለት ጥቃቶች አራት የአልሸባብ አባላትን መግደሏን እንዳስታወቀች ይታወሳል። በተያያዘ ዜና የአልሸባብ ተዋጊዎች ኬንያ ድንበር ላይ በምትገኝ በለድሃው በምትባል ከተማ ባካሄዱት ጥቃት የሚበዙት የክልሉ መንግስት ወታደሮች የሆኑ አስራ ስድስት ሰዎችን ገለዋል። ቡሩንዲ ዋና ከተማ ቡጁምቡራ ውስጥ የታጠቁ ሰዎች ዛሬ የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ ቅጥር ግቢን ሰብረው ገብተው ጥቃት ማድረሳቸው ተገለጠ። ይህ የሆነው የኮሚሽነሩ መርማሪ አካል ቡሩንዲ ውስጥ ያለ ፍርድ ሂደት መግደል ማሰርና ማሰቃየት ወሲባዊ ጥቃትን ጨምሮ በሰብ እና ላይ ወንጀል ሳይፈጸም እንዳልቀረ የሚገልጽ ሪፖርት ካቀረበ ከአንድ ሳምንት በኋላ መሆኑ ነው። ቡሩንዲ ፕሬዝደንቷ ፒየር ንኩሩንዚዛ ከሁለት ዓመታት በፊት አወዛጋቢ በሆነ መንገድ ለሦስተኛ የሥልጣን ዘመን ለመወዳደር ዕቅድ እንዳላቸው ካሳወቁበት ጊዜ አንስቶ በፖለቲካ ሁከት እየታመሰች ናት። የመንግሥታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ ላይ በተፈጸመው ጥቃት በሰውና ንብረት ላይ ስለደረሰ ጉዳት ለጊዜው የተሰጠ መረጃ የለም። የአሜሪካ ድምጽ የማዕከላዊ አፍሪካ ዘጋቢ እንዳለው ታጣቂዎቹ በተባበሩት መንግስታት ድርጅቱ ቅጥር ግቢ ውስጥ ጥሰ የገቡት የግቢውን የጥበቃ ኃይሎች ካን ካንበረከኩ በኋላ ነበር። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሚያንማርን ወይም በቀድሞ ስሟ በርማን በተግባር እየመሩ ያሉት አውንሳን ሱቺ በዚህ ወር በሚካሄደው የተባበሩት መንግስታት ጠቅላላ ጉባኤ ላይ እንደማይገኙ ተገለጸ። ምክንያት በአገሪቱ ምዕራባዊ ክፍል ለሚኖሩ 370 ሺህ ለሚሆኑ የሮሂንግያ ሙስሊሞች ወደ ባንግላዴሽ መሰደድ መነሻ የሆነውን አመጽ ለማስቆም በሚያደርጉት ጥረት ላይ ዓለም አቀፍ ትችት እየተሰነዘረባቸው በመሆኑ ከማይክል ብራውን ዘንድ የደረሰን ዘገባ አለ። አዲሱ አበባ ያቀርበዋል። የመንግስቱ ቃል አቀባይ ዛፋቲ ዛሬ ረቡዕ በሰጡት ቃል የኖቤል ሰላም ሎሬቷ ሳንሱቺ በመካሄድ ላይ ያለውን ቀውስ ለማርገብ የጀመሩትን ጥረት እዚሁ አገር እሱ ቆይተው ይቀጥሉበታል ብለዋል። ስብሰባ እንዲጠራ የተጠየቀው በብሪታንያ እና በስዊድን ሲሆን ይህም የተባበሩት መንግሥታት ድርጅት የሰብአዊ መብት ጉዳዮች ዋና ኃላፊ ዘይድ ራአድ አልሁሴን ባለፈው ሰኞ ድርጊቱ የዘር ማጽዳት ማሳያ መሆኑን ከገለጡ በኋላ ነው። ይህ በሮሂንጊያ ሙስሊሞች ላይ የሚካሄደው የጅምላ መብት ረገጣ ሆን ተብሎና ተቀነባብሮ የሚፈጸም የዘር ማጽዳትና ማኅበረሰቡንም ለማግለል የሚፈጸም የተቀነባበረ ወንጀል መሆኑን ባለፈው ዓመት ተናግሬ ነበር። እንዲያ ከሆነ ደግሞ በፍርድ ቤት ትዕዛዝ የሚፈጸም ነው ማለት ነው። ምክንያቱም በዚያ ያለውን የሰብዓዊ መብት ረገጣን ለመመርመር ማንያማር ፈቃደኛ ሆና አልተገኘችም። ኒያንማር ውስጥ ዐመፅ ከተቀሰቀሰበት ካለፈው ነሐሴ 19 ቀን ወዲህ አመፁን ሽሽት 370 ሺህ የሮሂንግያ ነዋሪዎች ወደ ባንግላዴሽ እንደተሰደዱ የተባበሩት መንግስታት ድርጅት ስደተኞች መስሪያ ቤት አመልክቶ፣ በተያያዘ ግጭትም አራት መቶ ያህል ሰዎች እንደሞቱ ገልጧል። ይህ በእንዲህ እንዳለ ባንግላዴሽ የሚገኙት የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ የሕፃናት ጥበቃ ኃላፊው ዣን ሌቢ እንደገለጡት ብዙዎቹ በውሃ ወለድ ህመም የመያዝ አደጋ ያጠላባቸው ወደ 200 ሺህ ሕፃናት አስቸኳይ የምግብ እርዳታ ያስፈልጋቸዋል። በተያያዘ ዜና ዛሬ ረቡ ኢንዶኔዥያ ባንግላዴሽ ለሚገኙት ስደተኞች የተለያዩ የምግብ እርዳታዎችና ድንኳኖችን የላከች ሲሆን ይህም ከማንያማርና ከባንግላዴሽ ባለስልጣናት ጋር በመመካከር እንደሆነ ታውቋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዘረኝነትን፣ ጽንፈኝነትን፣ ጸረ ሴማዊነትንና የነጮች የበላይነት አመለካከትን የሚደግፉ ቡድኖችን በግልጽ እንዲያወግዙ የሀገሪቱ ምክር ቤት ውሳኔ ያሳለፈ ሰኞ ለት የመወሰኛው ምክር ቤት ያጸደቀውን ውሳኔ የተወካዮች ምክር ቤቱ ትናንት አሳልፎታል። በመቀጠል ደግሞ ውሳኔው ለፕሬዝደንቱ ይቀርባል። ፕሬዚደንት ትራምፕ ባለፈው ወር ቨርጂኒያዋ ሻርለትስቪል ከተማ ውስጥ በተካሄደው የነጭ ብሔርተኞች ሰልፍ ላይ የተፈጠረውን ሁከት አስመልክተው በሰጡት ምላሽ የተነሳ ነቀፋ እንደገጠማቸው የሚዘነጋ አይደለም። ውሳኔውን ከሁለቱም ፓርቲዎች አባላት ጋር በመተባበር ያቀረቡት ዲሞክራቱ የመወሰኛው ምክር ቤት አባል ማርክ ዎርነር ናቸው። አብረዋቸው ያቀረቡትም ዲሞክራት ሴኔተሮች ቲም ኬን እና ሪቻርድ ሰምተል እንዲሁም ሪፑብሊካኖቹ ኮሪ ጋርድነር፣ ጆኒ አይዛክሰን ና ሊሳ መርኮስኪ ናቸው። ውሳኔው የመጀመሪያውን የሻለት ቪሉን ሰልፍ ዘረኛና ጸረ ሴማዊ መፈክሮችን አንግበው ችቦ አቀጣጥለው የወጡ በመቶዎች የተቆጠሩ ነጭ ብሔርተኞች የነጭ የበላይነትና የኒዮናዚ አመለካከት አቀንቃኞች ሊቃወሟቸው የወጡ ሰልፈኞችን ኃይል በቀላቀለ መንገድ ጸብ ገጥመዋል ሲል ገልጾታል። በማግስቱ ደግሞ ኒዮናዚ አመለካከት አቀንቃይ መሆኑ የተገለጸው ግለሰብ መኪናውን በተቃዋሚ ሰልፈኞች መሀል ነድቶ ሄዘር ሄር የተባለችውን ሴት ሲገል ሌሎች 19 ሰዎች ማቁሰሉ ይታወሳል። ሰልፎቹን ከአየር በመከታተል ላይ የነበሩ ሁለት የቨርጂኒያ ክፍለ ግዛት ፖሊሶች ሄሊኮፕተራቸው ተከስክሳ ሞተዋል። የዩናይትድ ስቴትስ ኮንግረስ በሄዘር ሄር ላይ የተፈጸመውን ግድያ የአገር ውስጥ የሽብር ጥቃት ሲል አውግዞታል። የዩናይትድ ስቴትስ ኮንግረስ ባሳለፈው ውሳኔ የዩናይትድ ስቴትስ ሕዝብ መገለጫ ከሆኑት እሴቶች ጋር ተጻራሪ የሆኑ የጥላቻና ያለመቻቻል መገለጫዎች የሆኑት የነጭ ብሄርተኝነት የነጭ የበላይነትና ኒዮናዚ አመለካከቶችን ምክር ቤቱ አይቀበልም ይላል። ሰሜን ኮሪያ በኒውክሌርና በተመዘግዛጊ ሚሳይል የጦር መሳሪያ ግንባታ መርሃ ግብሯ ሳቢያ በቅርቡ በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት የተጣለባትን አዲስ ዙር ማዕቀብ ተከትሎ በፊናዋ አዲስ የእምቢተኝነት ማሳያ መልእክት አውጥታለች። በመጠነ ሰፊ የምጣኔ ሀብት እገዳ አማካይነት የሀገሪቱንና የህዝቦቿን ስትንፋስ ጨርሶ ለማሳጣት የተነጣጠሩ ሲል የሰሜን ኮሪያ የውጭ ጉዳይ ሚኒስቴር በኦፊሴሉ የአገሪቱ የዜና አገልግሎት አማካኝነት ዛሬ ባወጣው መግለጫ አዲሶቹን ማዕቀቦች ነቅፏል። በመሆኑም ህዝባዊት ዲሞክራሲያዊት ሪፐብሊክ ኮሪያ የአገሪቱን ሉዓላዊነትና ዘለቄታ ለማረጋገጥ የያዘችውን ጥረት በእጥፍ ታሳድጋለች ያለው የሰሜን ኮሪያ የውጭ ጉዳይ ሚኒስቴር መግለጫ የጸጥታ ጥበቃ ምክር ቤቱ ያጸደቀውን አዲስ ዙር ማዕቀብ ያስተባበረችው ዩናይትድ ስቴትስም የበረታ ስቃይ እንደሚጠብቃት ዝቷል። የዜናው ሰዓት አበቃ። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርትስ በ25 ሜትር ባንድ በ12110 በ12140 ኪሎሄርትስ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡ ምሽት ፕሮግራማችን ነው። ላይቤሪያ የፊታችን ጥቅምት አጠቃላይ ምርጫ ታካሄዳለች። ፕሬዚዳንት ሰርሊፍ ስልጣን ይለቃሉ። አትሳሳቱ። በምንም አይነት ዝም ብለን በመቀመጥ ዲሞክራሲያዊ መብቶቻችንን አንነጠቅም። በሕዝብ ያልተመረጠ መሪም ስልጣን ላይ አናስቀምጥም። ታዋቂው የእግር ኳስ ተጫዋችና የላይቤሪያን ደራሴ ጆርጅ ዊያን ድምጽ ነው የሰማ ነው። ዝርዝሩ በዛሬው የዲሞክራሲ በተግባር ፕሮግራማችን ላይ ይቀርባል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በመንግስት ድጋፍ የድህረ ምረቃ ፕሮግራም ለሚከታተሉ ተማሪዎች የምርምር ስራ የተፈቀደው በጀት የሚመለከተው ካለፈው አመት ኅዳር ወር ወዲህ የተመዘገቡ የምርምር ስራዎችን ብቻ ነው ሲሉ በአዲስ አበባ ዩኒቨርሲቲ የተከታታይና የርቀት ትምህርት ዲፓርትመንት ዲሬክተር ዶክተር ደምሴ ዘርጋው አስታወቁ። ከትምህርት ሚኒስትሩም ሆነ ከገንዘብ እና ኢኮኖሚ ትብብር ከትምህርት ሚኒስቴሩም ሆነ ከገንዘብና ኢኮኖሚ ትብብር ሚኒስቴር የተላኩ ደብዳቤዎች ከዚህ የተለየ መመሪያ አልሰጡም ብለዋል። ዲሬክተሩ መለስካቸው አመሃ ዝርዝሩ ልኳል። በአዲስ አበባ ዩኒቨርሲቲ የተከታታይና የርቀት ትምህርት ዲሬክተር ዶክተር ደምስ ዘርጋው ዛሬ ለአሜሪካ ድምፅ በሰጡት ቃለ ምልልስ እንዳስታወቁት በ2009 ዓ ም የመጀመሪያ ሩብ ዓመት ማጠቃለያ ላይ ለድኅረ ምረቃ ተማሪዎች የምርምር ሥራ በመንግሥት የተፈቀደው በጀት ተግባራዊ የሚሆነው በዚህ ጊዜ ውስጥ ለተመዘገቡ የምርምር ሥራዎችና ወደፊትም ለሚመዘገቡት ብቻ ነው ብለዋል። ከዚህ በፊት በመንግሥት ይሰጥ የነበረውን ድጋፍ መለስ ብለው ያስታወሱት የሥራ መሪ ከዚህ ቀደም ለሁለተኛ ዲግሪ መርሃ ገብር ለተፈጥሮ ሳይንስ ተማሪዎች ሰባት ሺህ ብር፣ ለማኅበራዊ ሳይንስ ተማሪዎች አምስት ሺህ ብር ሲሰጥ እንደቆየ ገልጸዋል። በአዲሱ በጀት መሠረት ደግሞ እንደ ቅደም ተከተላቸው ወደ ሀያ ሺና አስራ አምስት ሺህ ብር ከፍ እንዳሉም አስታውቀዋል። ባለፈው ሳምንት ቅሬታቸውን ለአሜሪካ ድምፅ እያቀረቡ የዩኒቨርሲቲው የክረምት መርሃ ግብር የድህረ መረቃ ተማሪዎችም አዲሱ በጀት አይመለከታቸውም ሲሉ ያብራራሉ። ተማሪዎቹ ያነሱትን ጥያቄ በሚመለከት ከህዳር ዘጠኝ ጀምሮ ሪሰርቻቸውን ፕሮፖዛል ለሚያቀርቡ፣ ስራቸውን ለሚያከናውኑ ተማሪዎች ይኸው የተመደበው ገንዘብ እየተሰጠ አሁንም ሁሉም ይሄን የሚመለከታቸው በሙሉ ገንዘብ እየወሰዱ እየተጠቀሙበት ይገኛሉ። ነገር ግን ከዛ ጊዜ በፊት ለሪሰርች ተብሎ የተመደበላቸውን ገንዘብ ከህዳር ዘጠኝ በፊት የሰጣቸውን ገንዘብ የወሰዱ ሰዎች በጠቅላላ ለእነሱ የተመደበው ባጀት አምስት ሺህ ስለነበረ ከዛ በኋላ ይሄ ከተቀየረ በኋላ ያለው እነሱን ስለማይመለከታቸው ይሄ ገንዘብ ሊሰጣቸው አልቻለም። በዚህም የተነሳ እኛ ህጉንና ደንቡን ተከትለን ህግ ወደፊት ስለሚሰራ እነሱ ቀደም ብሎ ስለወሰዱ ባጀታቸውንም ስለጨረሱ በአዲሱ ውስጥ ሊጠቃልሉ የሚችሉበት ግራውንድ ስለሌለ በዛ ላይ ተመስርተን ተማሪዎቹ ይህንን ክፍያ ሊያገኙ የማይችሉበት ሁኔታ እንዲኖር ሆነዋል። ይሄ ነው እንግዲህ አጠቃላይ ያለው ሁኔታ። ከቅሬታ አቅራቢ ተማሪዎች ወኪሎች መካከል አቶ መሐመድ ይመር ይህ መልስ ከዩኒቨርሲቲው የተለያዩ አካላት እንደተሰጣቸው አልሸሸጉም። ይሁንና በተሰጣቸው መልስ ተማሪዎቹ ስላልረኩ ወይንም ስላልተስማሙ ጉዳያቸውን ወደ ብዙ የመንግስት መስሪያ ቤቶችና ወደ ኢህአዴግ ጽህፈት ቤትም እንዳደረሱት ይገልጻሉ። ይሄ ሁሉ ሆኖ ሳይሳካልን ቀርቶ የትምህርት ሚኒስትሩ ኋላ ላይ ጉዳዩን አምነውበት የመምህራን ልማት ክፍል ኃላፊዋ ወይዘሮ አሰፋሽ በሳቸውም ጥረት ጭምር ከፍተኛ አመራሩን አሳምነው ሚኒስትሩ አምነውበት እንዲከፈለን ደብዳቤ ተጻፈልን ማለት ነው። የትምህርት ሚኒስትሩ ዶክተር ጥላዬ ጌቴ ለሰላሳ ሰባት ዩኒቨርሲቲዎች በጻፉት ደብዳቤ በተለያዩ ዩኒቨርሲቲዎች በተለያዩ የትምህርት መስኮች በትምህርት ሚኒስቴር ስፖንሰርነት ለሁለተኛ ዲግሪ በክረምት ተከታታይ ትምህርት መርሃ ግብር የሚሰለጥኑ የመሰናዶ መምህራን የጥናትና ምርምር ድጋፍ ክፍያን አስመልክቶ የድህረ ምረቃ ትምህርታቸውን ሲከታተሉ ለቆዩትና በቀጣይ ተመሳሳይ ፕሮግራም ለሚከታተሉ ሰልጣኞች ኅዳር 23 ቀን 2009 ዓ ም ከገንዘብና ኢኮኖሚ ሚኒስቴር በተላለፈው መመሪያ መሠረት እንዲከፈላቸው አሳስባለሁ ሲሉ ግልባጩንም ለገንዘብና ኢኮኖሚ ትብብር ሚኒስቴር ቪኦኤ፣ እንዴት ነው ይህን ማሳሰቢያ አዲስ አበባ ዩኒቨርሲቲ የማይፈጽመው ሲል ለዶክተር ደምስ ዘርጋው ጥያቄ አቅርበዋል። ደብዳቤው ላይ የሚያሳየው ከዚህ በፊት ከኅዳር 9 ጀምሮ ያለው ነው። እኛ ደግሞ የተከተልነው ምንድን ነው ህግ ወደፊት እንጂ የወጣ ደብዳቤ የወጣ መመሪያ የወጣ አቅጣጫ ወደፊት እንጂ ወደኋላ ሄዶ አይሰራም ስለማይሰራ ይሄ የክፍያ ስርዓት ይስተካከል የተባለው ከህዳር ዘጠኝ ጀምሮ ነው ከህዳር ዘጠኝ በፊት ስራቸውን ለመስራት የተከፈላቸው ገንዘብ ተማሪዎች ትምህርታቸውንም ባይጨርሱም በዛን ጊዜ የወጣው ባጀት ነው ለነሱ ያላቸው እነሱን የሚያጠቃልል ከሆነ ከህዳር ዘጠኝ በኋላም እነሱ የሚገቡ ከሆነ በፓይፕላይን ላይ ሆነው ትምህርታቸውን ያልጨረሱ ሪሰርቻቸውን ያልጨረሱ ተማሪዎችም ይጠቃለሉ ብሎ ግልጽ የሆነ የመጣ አቅጣጫ የለም። ነገር ግን ሪሰርች የተመደበላቸው ገንዘብ ወስደው ስራ ላይ ያሉና ሪሰርቻቸውን ጨርሰው አላስረክቡ ተማሪዎችንም ያጠቃልላል የሚል ግልጽ የሆነ ደብዳቤ ግልጽ የሆነ አቅጣጫ ከመጣ እና ይሄን ነገር ከመጣ እኛም ማንሰጥበት ምንም ምክንያት የለም። ይሄ ገንዘብ ለሪሰርች የተመደበው ገንዘብ ነው። እኛ ኢምፕሊሜንት አድራጊዎች እንጂ እነዚህ የሚመጡትን ማንኛቸውን አቅጣጫዎች አንተረጉማቸው ስለማንተረጉማቸው በቀጥታ በተባለው መሰረት በወረቀቶቹ ላይ በመጣው አቅጣጫ መሰረት ነው የምንፈጽሙ። ዶክተር ደምስ አሁን የሚሉት የለዚህ ክፍያ ህጋዊ የሚሆኑት ተማሪዎች በዚህ ዓመት የመጨረሻ ቴሲሳቸውን ማሟያት ጽሁፋቸውን የምርምር ስራቸውን የሚያቀርቡ ሰዎች ብቻ ናቸው ማለት ነው። ይሄ ማለት ብቻ ሳይሆን አንድ ቴሲስ ፕሮባብሊ ስድስት ወር ሊፈጅ ይችላል፣ ዘጠኝ ወር፣ አንድ ዓመት አንዳንዶችም ከአቅማቸው በላይ በሆነ መንገድ ከዛም በላይ ሊሆን ይችላል። እኛ ምንድን ነው ልክ ከዚህ የትምህርት ዓመት ጀምሮ ካለፈው ከ2009 ጀምሮ ከዛ ጊዜ ጀምሮ ቴሲሳቸውን ለመስራት እቅድ የሚያቀርቡ ሪሰርች የሚያካሄዱ ጥናት የሚያካሄዱ ተማሪዎች ይሄን አዲሱን የመጣውን እድል ተጠቃሚ ይሆናሉ። ከዛ በፊት ግን የነበሩ ተማሪዎች ጨረሱም አልጨረሱም ለእነሱ ባጀታቸው ይሄ ነው ተብሎ የተሰጣቸው ስለሆነ አዲስ የመጣው ማዕቀፍ እነሱን አያጠቃልልም ነው። ስለዚህ እርስዎ የሚሉኝ አሁን ከትምህርት ሚኒስቴር ራሱ የወጣው ወይም ትምህርት ሚኒስትሩ የጻፉት ደብዳቤ በእነዚህ ጥያቄዎች ላይ ግልጽ ስላልሆነ መስራት አንችልም የሚሉ የመጀመሪያ ከትምህርት ሚኒስቴር በፊት ገንዘብ ሚኒስቴር ያወጣው መመሪያ የሚያሳየው ከህዳር ዘጠኝ ነው የሚለው ትምህርት ሚኒስቴርም እንደገና የጻፈው ከህዳር ዘጠኝ ነው የሚለው ከህዳር ዘጠኝ ወደፊት ለሚመጣ ነው እንጂ ከበዚህ በፊት ለነበሩትንም ያጠቃል የሚል ነገር እዛ ደብዳቤ ውስጥ የለበትም። እዛ ደብዳቤ ውስጥ ቀደም ብሎ ገንዘብ ቢወስዱም፣ ነገር ግን ትምህርት ጥናታቸው ስላልጨረሱ ገንዘቡ እነሱ ይመለከታል ተብሎ ውስጥ ክሊርሊ ስቴትድ የሆነ ነገር የለም። ስለዚህ እኛ የምንመራው ቀደም ብሎ በወጣውም ኋላም የወጣው ደብዳቤ የሚያሳየው ከህዳር ዘጠኝ ጀምሮ ነው የሚለው። በዚህም የተነሳ ትምህርት ሚኒስቴር ከዳር ዘጠኝ ካለ ገንዘብ ሚኒስቴር ከዳር ዘጠኝ ካለ እኛ ከዛ በፊት መቶ ፐርሰንት ለወሰዱ ሰዎች ልንሰጥ የምንችልበት መሰረት አይኖረንም ማለት ነው። ስለዚህ ይህን መሰረት በሌለበት ሁኔታ መክፈል አንችልም። ተጠያቂነትም ያስከትልበት። በጣም አመሰግናለሁ ዶክተር ደመስ ዘርጋው ስለተብብረው። እኔም በጣም አመሰግናለሁ። መለስካቸውን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በኢትዮጵያ ሶማሌና በኦሮሚያ ክልል አዋሳኝ ወረዳዎች መካከል ያለውን ጥቃትና ግጭት ለማስቆም መንግስት ጣልቃ እንዲገባ የተለያዩ የፖለቲካ ፓርቲዎች ጥሪ ያቀረቡ በኦሮሚያ የሚንቀሳቀሱት እነዚሁ የክልል ፓርቲዎች መግለጫውን ያወጡት ሰሞኑን ቀጥሏል ያሉትን ግጭት መነሻ በማድረግ ነው። እስክንድር ፍሬው ተከታዩን ዘገባ አስተላልፏል። ሰሞኑን ይህንን መግለጫ ያወጡት የኦሮሞ አንድነት ዲሞክራሲያዊ ፓርቲ፣ የኦሮሞ ብሔራዊ ኮንግረስ፣ የኦሮሞ አቦ ነጻነት ግንባር፣ የገዳ ስርዓት አራማጅ ፓርቲ፣ የኦሮሞ ነጻነት አንድነት ግንባርና የኦሮሞ ነጻነት ብሔራዊ ፓርቲ የተባሉና በኦሮሚያ ክልል የሚንቀሳቀሱ ፓርቲዎች ናቸው። በኦሮሚያና በኢትዮጵያ ሶማሌ ክልል አዋሳኝ ወረዳዎች የቀጠለው ግጭት እንዳሳሰባቸው በመግለጽ በተለይም ለኦሮሚያ ገዢ ፓርቲ ኦህዴድ ሲያሳውቁ መቆየታቸውን ጠቁመዋል። ከዚሁ ገዢ ፓርቲ ጋር ባላቸው የጋራ ምክር ቤት በኩል ሳይቀር ችግሩ ትኩረት እንዲያገኝ ሲጥሩ መቆየታቸውንም ነው የጠቆሙት። ይህም ሆኖ ግጭቱ ከትናንት እስከ ዛሬ ባለበት ሁኔታ መቀጠሉን ገልጸዋል። የገዳ ስርዓት አራማጅ ፓርቲ ሊቀመንበር አቶ ሮበሌ ታደሰ ይህንኑን የሚያብራሩት በኢትዮጵያ ሶማሌና በኦሮሚያ ብሔራዊ ክልላዊ መንግስት ድንበር አካባቢ የሚከሰቱ ግጭቶች በተደጋጋሚ ናቸው። ብዙ ሰዎች ሞተዋል። ከሀራር እስከ ሞያሌ ድረስ አምስት ዞኖችን ያካተተ ነው። እነዚህ በሀገር ሽማግሌዎችም የሁለቱ ክልሎች ኃላፊዎችም ሽማግሌዎች የሀገር ሽማግሌዎችን ተነጋግሮ ውሳ ኔ አስተላልፎ ነበር። ነገር ግን በአሁኑ ጊዜ የታጠቀ ኃይል ከጉርሱም እስከ ሀራር እስከ ሞያሌ ድረስ ህዝባችን እያጠቃ ነው። እዛ አካባቢ ያሉት አርሶ አደሮች ናቸው፣ ያልታጠቁ ናቸው። በሁለቱ ክልሎች ድንበር የሚፈጠረውን ግጭት ከማስቆም አንጻር ከመንግስት የሚጠብቁት እርምጃ ምን እንደሆነም አቶ ሮበላ አብራርተዋል። ዋናው ነገር ህዝባችን ላይ አርብቶ አደሮቻችን ላይ እየደረሰ ያለው በአስቸኳይ እንዲቆም ነው። ይህን ደግሞ መከላከያ ሰራዊት ጣልቃ ገብቶ፣ የፌዴራል ሰራዊት ጣልቃ ገብቶ እንዲያስቆም ነው። ከዛ በኋላ ችግር ፈጣሪ የሆነውን በመለየት ለህግ እንዲያቀርብ ነው። ሶስተኛ ደግሞ የአንድ ሀገር ህዝብ የድንበር ግጭት ይህናል በጦር መሳሪያ የታገዜ ግጭት መፍጠር የለበት። የአንድ ሀገር ህዝብ ነው በፌዴራል ስርዓት የሚተዳደር በህገ መንግስቱ በአንድ ህገ መንግስት የሚተዳደሩ ህዝቦች ናቸው እና ችግሮቹ በሰላማዊ መንገድ መፍታት ይቻላል። በዘጠና ስምንት ዓመ ብረት ዘጠና ስምንት ህዝብ ውሳኔ አድርጓል እና አሁን ይሄ ተካሂደ ያለው ሽሚያ ነው ምንም ሳይረጋጉ ህዝብ ውሳኔ ለማድረግ እየተካሂደ ያለው ሽሚያ ይሄ ቀጣይነት ያለው ሰላም ሊያመጣ ስለማይችል መጀመሪያ እንዲህ አይነት ችግር የሚፈጥሩትን ህዝቦች ላይ ጦርነት የከፈቱትን ሀይሎችን ማስቆምና ለህግ ማቀረብ፣ ከዛ በኋላ ህዝቡ ወደ ቦታ እንዲመለስና እንዲረጋጋ ማድረግ። ከዛ ድንበሩ የት ነው ይታወቃል። የሁለቱ ህዝቦች የት እንደሆነ ማን የኦሮሚያ ስር ነው ማን የሶማሌ ክልል ውስጥ ነው የሚለውን ነገር ይታወቃል። እና በተረጋጋ ሁኔታ በውሳኔ ማካሄድ ነው እንጂ በዚህ ከፍተኛ ህዝብ በተፈናቀለበት ወቅት ህዝበ ውሳኔ ማድረግ አግባብ አይደለም። ቀጣይነት ያለው ሰላም ሊመጣ ስለማይችል ዋናው የፌዴራል ሰራዊት ወይ መከላከያ ሰራዊት ጣልቃ መግባት ነው፣ ህገ መንግስቱ መጠበቅ ነው። በኦሮሚያ ና በኢትዮጵያ ሶማሌ አዋሳኝ ወረዳዎች የሚከሰተውን ግጭት በተመለከተ የሁለቱ ክልሎች መንግስታት ያላቸው ግምገማ የተለያየ ነው። የኢትዮጵያ ሶማሌ ብሔራዊ ክልላዊ መንግስት ታጣቂዎቹ የሚመጡትና በዜጎች ላይ ጥቃት የሚፈጽሙት ከኦሮሚያ በመነሳት እንደሆነ ሲገልጽ ቆይቷል። የኦሮሚያ ብሔራዊ ክልላዊ መንግስት በበኩሉ ከኢትዮጵያ ሶማሌ ክልል የሚመጡት ታጣቂዎች በአዋሳኝ ወረዳዎች አካባቢ ጥቃት ሲፈጽሙ መቆየታቸውን ይገልጻል። በዚሁ በኦሮሚያ ክልል የሚንቀሳቀሱት እነዚሁ ፓርቲዎች ያንጸባረቁትም ይህንኑ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ እስክንድር እናመሰግናለን ለዘገባው። በዚሁ በኦሮሚያና በሶማሌ ክልሎች መካከል ስለሚስተዋለው ጥቃትና ግጭት ከፌዴራል መንግስት መልስ ለማግኘት ያደረግነው ተደጋጋሚ ሙከራ እስካሁን አልተሳካም። የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ግን ዛሬ ለመንግስት መገናኛ ብዙሀን የሰጡትን መግለጫ ዩቱብ ላይ አግኝተናል። እንሆ ከተናገሩት ባለፈው ሳምንት ግጭት ወደ ግጭት የሚጋብዙ አንዳንድ እንቅስቃሴዎች በሞያሌ በኩልም በኩል እንደነበረና የሰው ህይወት እንዳለፈ ያንን ለመቆጣጠርም ከፌዴራል የምመለከተው ሚኒስትር መስሪያ ቤትና የሁለቱ ክልሎች ፕሬዚዳንቶችና ሌሎች አመራሮች በተገኙበት ይሄ ግጭት እንዲቆም ተደርጓል። አሁን ደግሞ ከትናንት ወዳ በደደር አካባቢ ሁለት አመራሮች እንደተገደሉና በዛ ምክንያት ግጭት እንደተቀሰቀሰ ደደር ወረዳው አካባቢ እና ይሄ ተዛምቶ ወደ ትናንትና ወደ አወዳይ እንደመጣ ነው ያለን መረጃ የሚያሳየው። እንግዲህ በዚህ ምክንያት ደደር ከተማም ትናንትና ግጭት ነበረ፣ የሰው ህይወት አልፏል ብቻ ሳይሆን ትጥቅ እንዲያስፈቱ እንዲሁም ደግሞ ሁኔታውን እንዲቆጣጠሩ በክቡር ጠቅላይ በኩል ትዕዛዝ ተላልፎ ያ ተግባር ላይ ብለዋል ማለት ነው። ሁለተኛ የፌዴራል ፖሊስ እንዲሁ ገብቶ ግጭት ያለበትን ሁኔታ እንዲቆጣጠርና በሰው ህይወት ላይ እንዲሁም ደግሞ በንብረት ላይ ጉዳት እንዳይደርስ አስፈላጊ ቁጥጥር እንዲደረግ እየተደረገ ነው ያለው። እንዲሁም ደግሞ የፌደራል የሰብአዊ መብት ኮሚሽን ከሰብአዊ መብት መብቶች ጥሰት ጋር የተያያዙ ችግሮችን እንዲያጣራ ትዕዛዝ ተሰጥቶ እነሱም ደግሞ ተንቀሳቅሰዋል ማለት ነው። በዚህ ግጭት ምክንያት ከጅጅጋ እየተፈናቀሉ እንዲሁም ደግሞ ከአወዳይና ከአካባቢው ከአቀርጌ አካባቢ ማለት ነው የተፈናቀሉ ሰዎች ወደ ስድስት መቶ የሚሆኑ ተፈናቅለው ማታ ሀረር ከተማ ነበሩ። እነሱ አስፈላጊ ድጋፍ ተደርጎላቸው አሁን ዛሬ በጠዋት ላይ ወደ መጡበት እንዲመለሱ ሁኔታው የተረጋጋ ስለሆነ ይህ ስራ እየተሰራ ነው የሚገኘው ማለት ነው። የመጽሔት ክፍለ ጊዜ ዘገባዎቻችንን ስንቀጥል የካሪቢያንና የደቡብ ምስራቅ ዩናይትድ ስቴትስ አካባቢዎችን ሲያምስ በቆየው እርማ በሚባል መጠሪያ የተሰጠው ብርቱ ዝናብ የተቀላቀለበት የውቃያኖስ ማዕበል ከ46 በላይ የሚሆኑ ሰዎች ሕይወት መጥፋቱ ታውቋል። በሚሊዮኖች የሚቆጠሩ ቤቶች የኤሌክትሪክ ኃይል አገልግሎት እንዳጡ ተገልጿል። በዩናይትድ ስቴትስ የመከላከያ ሚኒስቴር ዘጋቢያችን ክሌር ባብ ያጠናቀረችውን ዘገባ አዳነች ፍሳዬ ይዛለች። ሂሪኪን እርማ በካሪቢያንና በደቡብ ምስራቅ ዩናይትድ ስቴትስ ፍሎሪዳ፣ ጆርጂያ፣ ደቡብ ካሮላይና እና አላባማ ያደረሱትን ጉዳት መሰረት በማድረግ ሰዎችን በማትረፍና እርዳታ በማቅረብ ተግባር ለመርዳት ከሰላሳ ሺህ በላይ የሚሆኑ ወታደራዊ ሰራተኞች እየተመደቡ መሆናቸውን የአገሪቱ መከላከያ ሚኒስቴር ገልጿል። ከሰሜን ካሮላይና የተነሱ ወታደሮች ካለምንም ችግር በጎርፍ በኩል ለማለፍ በሚችሉ ካሚዮኖች የተጫኑ አቅርቦቶችን ይዘው እንደሚጓዙ፣ ማሪኖች ደግሞ በአውሮፕላን ወደ ቨርጅን አይላንድስ ደሴቶች እንደሚጓዙ የመከላከያ ሚኒስቴሩ ጠቁመዋል። ዩኤስኤስ አብርሃም ሊንከን ላይ ያሉ የባህር ኃይል ሰራተኞች ፍሎሪዳ ኪስ ወደ ተባሉት የደሴቶች ሰንሰለት በአውሮፕላን አቅርቦቶች እንደሚያደርሱም የመከላከያው ሚኒስቴር አክሎ ገልጿል። በብሔራዊ ዘብ ቢሮ የእንቅስቃሴዎች ምክትል ስራ አስኪያጅ ብሪጋደር ጀነራል ግሌን ሀግለር ያብራራሉ። በአሁኑ ጊዜ ጥረት በማድረግ ላይ ያለነው አሁን ያለውን አስከፊ ሁኔታ በተቻለ ፍጥነት ወደ ቀድሞ ጤናማ ሁኔታ እንዲመለስ ለማድረግ ነው። በአሁኑ ወቅት በሄሪኬን ኢርማ የረድኤት ተግባር ከተሰማሩት የዩናይትድ ስቴትስ ወታደራዊ ሰራተኞች ግማሽ የሚሆኑት የብሔራዊ ዘብ ኃይሎች መሆናቸውን ግለን ሃክለር ገልጸዋል። ሕክምና አገልግሎት በማግኘት ላይ ያሉ ሰዎችን ወደ ተሻለ ቦታ እንወስዳለን። በአውሮፕላን እየፈለግን ለማዳን እንጥራለን። በየብስም እንደዚሁ እየፈለግን ለማዳን እንጥራለን። የማጓጓዣ አቅርቦቶችን እንዲሟሉ እናደርጋለን። ሱቆች ስለተዘጉ እርዳታ ለሚያስፈልገው ሕዝብ ውሃና ነዳጅ ዘይት የመሳሰሉትንም በማቅረብ እንረዳለን። የአሜሪካ ወታደሮች በውጭ ሀገራት ሁለት ጦርነቶች በመዋጋት ላይ ባሉበት በአሁኑ ወቅት በሀገር ውስጥ የሚቀርበው የእርዳታ ጥሪ እየጨመረ ሄዷል። ከዚህ በሳምንት ሰባት ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ነው። በፌስቡክና በትዊተር ደግሞ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዳት ሆን ዳት ኤምኦቢአይ ላይ ታገኙናላችሁ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከሀያ ዘጠኝ ደቂቃ ሆኗል። አስተናጋጆቻችሁ ቆንጂት ታይና እኔም ሰሎሞን አባተ ነን። ከስልክ አስተያየቶቻችሁ እስቲ ጥቂቱን እናስደምጣችሁ። ሰላም ሰላም፣ ትንያስጥልኝ እንደምን አላችሁ ቪዎች? እንኳን ለአዲስ ዓመት አደረሳችሁ። ዛሬ የደወልኩበት ጉዳይ በኦሮሚያ ክልል ስለተነሳው ግጭት ነው። ሁለቱ የክልሉ ባለስልጣኖች የሰጡትን አስተያየት ሰምቻለሁ። በጣም የሚያሳዝን ነው። በምድራችን ላይ በምዕራብ ኢትዮጵያ፣ በሰሜን ምዕራብ ኢትዮጵያ እንዲሁም በምዕራብ ኢትዮጵያ፣ አሁን ደግሞ በምስራቅ ኢትዮጵያ ምን ስራ እየተሰራ እንደሆነና የሶማሊያ መንግስት ድሮ በጦርነት ያጣውን መሬት አሁን በዚህ ግርግር መልሶ ለመውሰድ የጎመጀ ይመስላል። ስልጣን ያለው መንግስትም ይህንን ለማስፈጸም ስውር ደባውን ይኸው እየፈጸመ ነው። እባካችሁ እንደው ሰሚ ካለ እንደው የጠቅላይ ሚኒስትሩን ወይም ሌሎች ባለስልጣኖችን እባካችሁ አነጋግራችሁ ይሄ ነገር አደብ እንዲያገኝና ሕዝብ ከእልቂት እንዲተርፍ ብታስደርጉልን ነው እባካችሁ። እናንተ ውጪ የዚህ ሕዝብ ድምፅ የሚሰማበት ሌላ ምንም መንገድ የለም። ህዝቡንም ሊደርስ የሚችለው ሬዲዮ ጣቢያ ይሄ ብቻ ነው። አመሰግናለሁ። እዚ ከዋሽንግተን ዲሲ ሰላሙ የሆነበት ጊዜ ነው። ምክንያቱም አንድ ብሔር ኦሮሚያ ክልል ሄዶ ጥሬት ነው መጣ፣ ምን ልሰራ መጣ የሚል የህብረተሰብ ጥያቄ፣ እንደገና የተለያዩ ችግሮች አሉ። ምን ችግሮች በትግራይ አይታዩም፣ በአማራ አይታዩም፣ በሶማሌ አይታዩም። በርካታ የበርካታ ጊዜ የሚታዩት ኦሮሚያ ክልል አስተው እያለ በቅርብ ቀን ሀገር ቤት ይነበርላ ምናልባትም መግቢያ ሚና አሁንም ቢሆን በኦሮሚያ ክልል ሰፍቶ ስለሚታይ ኦሮሚያዎች ቆም ብለው ሊያስተውሉ ጥሩ ይመስለኛል። ምክንያቱም ከብዙ ኢትዮጵያውያን ጋር ጥሩ አይነት ግንኙነት የሌላቸው እንደሆነ ሁኔታው እየሰፋ መጥቷል። ሕብረተሰቡን ያስቀይማሉ፣ ይሳደባሉ። ኦሮሞ ኦሮሞ ነው፣ ወሬ ሁሉ ኦሮሞ ነው። ሌላው ሰው እንደ ሰው የማይታይበት ጊዜ እየመጣ ነው። በንግግር ብቻ ሁሉም ነገር ለመሸፈን እያደረጋለች እንቅስቃሴ በጣም አስቀያሚና ወደፊት ደግሞ እኮ ለራሳቸውም ጥሩ እንደማይሆን ቆመ ብለው ቢያስቡበት የተቻለ ነው ይመስለኛል። እና እውነታው የሶማሌ ክልል ላይ ያለ ይመስለኛል። በሁለት ዜሮ ሁለት ሁለት ዜሮ አምስት አራት አራት ቅርታ 9942 የውስጥ መስመር 14 ላይ የላካችሁልን እናመሰግናለን። ሌሎቻችሁም እንደዚሁ ላኩ። አሁን ደግሞ በኢሜይል ከላካችኋቸው አስተያየቶቻችሁና ከፌስቡክ ንግግሮቻችሁ ጥቂቱን እናሰማል። አሸናፊ ነኝ ካሉ አስተያየት ሰጪ እንነሳ። ሰላም ቪኦኤ አሉ መስከረም 2 2010 ዓ.ም ተመረጥ በጋዜጠኛ ትዝታ የተደረገው ቃለ መጠይቅ በጣም አከራካሪ በሚመስል መልክ የተጋጋለ ነበር። በአቶ ኢድሪስ የተሰጠው ትንተና ብዙም አሳማኝ አይመስልም። በተቃራኒው አቶ አዲሱ የሰጡት መልስ በተወሰነ ደረጃ አሳማኝ ይመስላል። ለችግሩ በሁለቱ ክልሎች መካከል ፌዴራል መንግስት ጣልቃ በመግባት ችግሩን ሊፈታ ሲገባው የመከላከያ ሰራዊት ለሌሎች አገሮች ውጤት ያለው የሰላም ማስከበር ሥራ እየሠራ ያለ ትልቅ ሰራዊት ሆኖ ሳለ ለምን ለእነዚህ ሀገራችን ውስጥ ለሚፈጠሩ ችግሮች ፈጣን የሰላምና የማረጋጋት መፍትሄ አይሰጥም? በዚህ ደረጃ ጦርነት ሲነሳ የፌዴራል ሰራዊት ጣልቃ ሊገባ ይገባዋል ብዬ አምናለሁ ሲሉ ለአሸናፊ መልእክታቸውን ቋጭተዋል። የአሜሪካ ድምፅ ራዲዮ ይህንን አሰሙልኝ አሉ ተበጀ አማረ ደግሞ ከደብረ ማርቆስ በኦሮሞና በሶማሌ ኢትዮጵያውያን ወገኖቻችን መካከል ስላለው የድንበር ውጊያና የህይወት ማለፍ ዜናና የወይዘሮ ትዝታን የባለሥልጣኖቹ ቃለመጠይቅ ስሰማ ልቤ በሐዘን ተነካ ኢትዮጵያውያን በረሃብ የሚቀጡት ሳያንስ የሀገር መሪዎች ተብለው የተቀመጡት መሰሪዎች በስልጣን ለመቆየት ሲሉ በሚፈጥሩት የማያስፈልግ ልዩነት ሲያልቁ መስማት በጣም ያናድዳል ያሳዝናልም። በሻቢያ በህወሀትና የኢትዮጵያ ጦርነት በሺዎች የሚቆጠሩ የድሀ ልጆች በከንቱ አለቁ። የትግራይና የኤርትራ ተራሮችን ማዳበሪያ ሆኑ። ተራው የኢትዮጵያም ሆነ የኤርትራ ህዝብ ግን የተጠቀመው ነገር የለም። በሁሉም በኩል ግድያውና ግፉ አልቆመለትም ህዝቡ በባሰ ስቃይ ውስጥ ነው አሉ አሁንም ሲሉ ቀጠሉ። የደብረ ማርቆሱ ተበጀ አማረ፣ ህወሀት የፈጠረው በቋንቋ ላይ የተመሠረተው ክልል በተለያየ ቦታ ድሃውን ህዝብ ከመከፋፈልና ከማጫረስ ያለፈ የረባ ሥራ አልሠራም። ህዝቡ ይህን የወያኔ ከፋፋይ ተንኮል ተገንዝቦ በከንቱ በሚፈጠር የእርስ በርስ ጦርነት ውስጥ እንዳይገባ የሰውን ደም በከንቱ እንዳያፈስ፣ የሀገር ሽማግሌዎች ሊያሳስቡ ይገባል። የሀገራችን ዋናው ችግር የቋንቋ ክልል ድንበር ጉዳይ ሳይሆን ወያኔ የፈጠረው አድሏዊ ስርዓትና የፍትሕና የዜጎች የመብት እጦት ነው። ህዝብ መታገል ያለበት ግፈኞችን በጋራ ለማስወገድና ለሁሉም ዜጎች መብት መከበር እንጂ በቋንቋ ተለያይቶ ለመጋደል አይደለም። ከቅርብ ጊዜ ታሪካችን እንማር። ብዙዎች አልቀው ምን አገኘን? እናስተውል። እርስ በርስ አንጋደል። ተበጃ አማረ ከደብረ ማርቆስ የኢሜል ሐሳባቸውን ደመደሙ። አት ቪኦኤ አማሪክ ፌስቡክ ገጻችን ላይ ቁጥራቸው እጅግ የበዛ ተከታዮቻችን ሀሳቦቻቸውን አንሸራሽረዋል። ለዛሬ ጥቂቱን እናካፍላችሁ። ጃክ የማነ እንዲህ አሉ። ሰሞኑን የኢትዮጵያ ቴሌቪዥን ስመለከት አንድ ነገር ሰምቼ እፎይ አልኩኝ ያየሁትን ፕሮግራም ስለ ኢትዮጵያ ሲሆን ኢትዮጵያ ለሺህ ዓመታት የቆየች ነች። ድንበሯም አንዴ ከአትላንቲክ እስከ ህንድ ውቅያኖስ ሌላ ጊዜም እያነሰ እስከ ዛሬ ዘልቃለች እያለ ነበር የሚናገረው። የመቶ ዓመት ታሪክ የሚኒሊክ ወረራ እንዳላለ ሁሉ። ስለዚህ በእኔ ይሁንባችሁ፣ ወያኔ ክልልና የመገንጠል መብትን ራሱ እንዳመጣው ራሱ ያጥፈዋል፣ አሉ ጃክ የማነ። ገዳ ደምሴ ደግሞ እንዲህ አሉ። ከሶማሌው የኮሚኒኬሽንስ ሰው እርስ በርሱ የሚጣረስ ንግግር፣ እውነታው ምን እንደሆነ ማንም ሰው መገንዘብ ይችላል። ሐሰን አባዱራ እንዲህ አሉ። ይሄ ሁሉ ሲሆን ፌዴራሉ መንግሥት ከቶ ምን እየሠራ ነው? ከኢትዮጵያ አልፈው የምስራቅ አፍሪቃን ሰላም እያስከበርን ነው ሲሉ የነበሩ ዛሬ ዜጎቻቸው ሲገዳደሉ ወዴት ገቡ? ወይስ እጃቸው አለበት? ጅራታ ቤካ እንዲህ አሉ። ትዝታ በላቸው፣ ከሶማሌና ከኦሮሚያ ክልሎች የኮሚኒኬሽንስ ኃላፊዎች ጋር ላደረግሻቸው ቃለ ምልልሶች ምስጋና ይድረስሽ። ስለ አስተያየቶቻችሁ እናመሰግናለን። ሁላችሁንም ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ነው። በፌስቡክም በትዊተርም አስተያየቶቻችሁን አካፍሉን፣ አንሸራሽሩ። የዌብና የማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኑ ከርቲስ ባይነም ነው። የዜናና የትንታኔው መጽሔት እንዲሁም አስተያየቶቻችሁ የሚስተናገዱበት ክፍለ ጊዜ ተጠናቀቀ። አሁን ወደ ተከታዩ ዝግጅት እናልፋለን። ኢትዮጵያውያን በአሜሪካ የዛሬው ኢትዮጵያውያን በአሜሪካ ወደ ሲያትል ዋሽንግተን ይወስደናል። በዘንድሮው በሰሜን አሜሪካ የኢትዮጵያውያን የስፖርት ፌዴሬሽን ዝግጅት ወቅት ወደዚያው ተጉዞ የነበረው አዲሱ አበበ ምንም እንኳ በወቅቱ የተለያዩ ዝግጅቶችን ያቀረበ ቢሆንም የሚቀረኝ አለ እያለ ነው። ወደ ሲያትል ልንመለስ ነው ማለታችንም በዚህ የተነሳ ነው። አዲሱ ከሲያትሉ የኢትዮጵያውያን ማህበረሰብ ጽሕፈት ቤት ዲሬክተር፣ ከአቶ መልአኩ ጋር ጽሕፈት ቤቱን ተዘዋውሮ ተመልክቶ ነበርና አቶ መልአኩ ገብረ ማርያም፣ እሺ፣ አቶ መልአኩ ገብረ ማርያም ጋር ጽሕፈት ቤቱን ተዘዋውሮ ተመልክቶ ነበር። እንዲህ ያቀርበዋል። በቅድሚያ ያመራነው ወደ ኮምፒውተሩ ክፍል ነበር። የኮምፒውተር ላቦራቶርም ይሉታል። በዚህ ክፍል ወጣቶችና አዲስ የመጡ ኢትዮጵያውያን ይጠቀሙበታል። የኮምፒውተር ዕውቀታቸውን ያዳብሩበታል። ያ ብቻም አይደለም። ከትምህርት በኋላም አፍተር ስኩል በሚሉት ፕሮግራም አማርኛ ቋንቋ ስለ ኢትዮጵያ ታሪክና ባህል ከ6 እስከ 12 ዓመት ዕድሜ ያላቸው ወጣቶች ይማሩበታል። በጎ ፈቃደኞች ናቸው የሚያስተምሯቸው። አንዷ በጎ ፈቃደኛ አሚን በቀለ ትባላለች። ኤስዋይኢ በእንግሊዝኛው አህጽሮተ ቃል የሲያትል ወጣቶች የትምህርት እንደማለት ነው። በተባለው ፕሮግራም መጥታ ለዚህ ለበጋ ወራት የስራ ልምምድ ታደርጋለች። ሰመር ኢንተርንሽፕ እንድንሰራ ተመረጥንና እዚህ በህጻናት ካምፕ እንድንሰራ እንድንረዳ። አንቺ ትማሪ ያለሽ? አዎ፣ ማለት ነው የኖርትወስት ዩኒቨርሲቲ ሶስተኛ ዓመት የሳይኮሎጂ ሜጀር ተማሪ ነው። ወይዘሮ ሂሩት ያሉበት ደግሞ የማህበራዊ አገልግሎት ክፍል ሲሆን እርሳቸው የክፍሉ ኃላፊ ናቸው። ዋና ስራቸውም በተለይ አዲስ ለመጡ ከኢትዮጵያ ስራ አፈላልጎ ማስያዝ፣ ቤት መፈለግ፣ የኢሚግሬሽንም አንዳንድ ጉዳዮች። እኛ ከሎየሮች አሉን ከኛ ጋር የሚሰሩ የሜንታል ሄልዝ ፕሮብሌም ያለባቸው ብዙ ሰዎች አሉ። በማዕከሉ በርከት ያሉ የአዛውንቶች ስብስብ ይካሄዳል። ምንድን ነው ስብሰባው አልኳቸው አቶ መላኩን ይሄ በኢትዮጵያ ኮሚኒቲ እንደ አንድ ቅርንጫፍ ሆኖ አዛውንቶቻችንን እዚህ እያመጣን በሳምንት አንድ ጊዜ ስፖርት የሚሰሩበትን፣ ምሳ የሚበሉበትን፣ ኮምፒውተር የሚማሩበትን፣ የቋንቋ ትምህርት የሚባሩበትን ሁኔታ እናመቻቻለን። ይሄ ለረጅም ጊዜ ሲካሄድ የቆየ ነው እንጂ የአንድ ጊዜ ስብሰባ ብቻ አይደለም። በየሳምንቱ ሮብ ከ11 ሰዓት ጀምሮ ከጠዋቱ አምስት ሰዓት ማለት ነው ጀምሮ እስከ ከሰዓት በኋላው ድረስ የሚቀጥል ነው ማለት ነው። በአነስተኛ አልመጡም ከተባለ እስከ 20 ድረስ ይደርሳሉ። ከዛ በላይ 30 ሊሆን ሊሆኑ ይችላሉ። አዛውንቱንም እየዞርኩ አነጋገርኩ። መቼም ሞራላቸው ግሩም ድንቅ ነው። ጠንካራ መንፈስ ብርቱ የመኖር ብቻ ሳይሆን የሥራም መንፈስ አላቸው። ገና እንግዳ ነኝ ከሚሉት ከአቶ ገብረ ህይወት ልጀምር። ገብረ ህይወት ይባላል። ለመተዋወቅ መጥቻለሁ። ወደ አራት ወሬ ነው። ገና እንግዳ ነኝ። ስለዚህ ብዙ እንትን ወደፊት እነዚህ ነባሮች አሉ ከነባሮቹ ደግሞ እርስን ላናገር። እስኪ ስሙ ማን ነው? አስፋ አስገዶም። ይሄ አረጋውያን ማህበር ወይም ቡድን ይባላል። ሲያትል በኢትዮጵያ ኮሚቴ ስር የተደራጀ ነው። እኛ የኢትዮጵያን አረጋውያን ተወላጆች እዚህ ያለ ነው የምንሰባሰበው በየሁለት ሳምንቱ እሁድና በየሳምንቱ ሮብ ነው። በመጀመሪያ ደረጃ ሮብ ዕለት ዛሬ አጋጣሚ ሆኖ የስፖርት በዓል ዝግጅት በመሆኑ ተበታተነ እንጂ በኢትዮጵያ አቆጣጠር ከአምስት ሰዓት ጀምሮ እስከ ስድስት ሰዓት ወይም በዚህ አገር አቆጣጠር ከአስራ አንድ እስከ አስራ ሁለት አረጋውያን የሚሰማ ዮጋ አክሰራይስ እንሰራለን። ከዮጋ ሌላ እንግዲህ ከምሳ በኋላ ደግሞ ብዙ ነገሮችን እንወያያለን ምሳ ማን ነው የሚያበላቸው? ኮሚኒቲው ነው በነጻ በነጻ ገረመው ቦሩ እና አንድ ጊዜ ጠፍቼ ከጠፋሁበት ልጄ አገኘኝ። አረ የእኛ ሰው ሁለት ሰው እንኳን የለም እንደ ኢትዮጵያ ሰው፣ አረ ፈልግልኝ ብዬ ብለው ኢትዮጵያ ኮሚኒቲ ልውሰድ አለኝ። አረ እኔም ኢትዮጵያ ኮሚኒቲ ታውቃለሁ፣ አንተ ነው የምታውቀው አልኩት። በማግስቱ ይዞኝ መጣ። በአጋጣሚ ሮብ ነበረ። ሮብ ቀን ስፖርት ሲሰሩ አገኘው። ያው እንዳክ እንደሱ ጋር ገብተህ አለችኝ፣ ወይዘሮ በዛ ገባው ከዛ እንደገና ምሳ ቀረበ። ምሳም አለ እንደ ሰው ነው የፈለግኩት። ምሳይንም በልቼ በሳምንት በሳምንት እዚህ መገኘት ጀመርኩኝ። በዚሁ ስራ ሰጥቶኝ ስራ ማላቅም ነበረ። ጽዳት ነው ጽዳት፣ አበባ ምናምን ለማስተካከል እዚሁ ግቢ እስካ መሰራው በቃ አይኔን ክፈትኩኝ ማለት ነው። በጣም አመሰግናለሁ። እርስዎስ ማን ነው ስሞ? አለሙ ምን ያገኙ ምን እየሰሩ ነው አሁን? እዚህ ስፖርት የስፖርት ድርጅት ኮሚቴው ስላበቃ የኢትዮጵያ ኮሚቴ ሰውነቴ ደካማ ነበረ። እዚህ መጣው የኢትዮጵያ ሽማግሉ የአንጋፋዎችን አገኙ ከነሱ ጋር ነው ስፖርት እየሰራው። የሰውነቴን አስተካክያለሁ። በጣም አመሰግናለሁ። እመቤት ስሞስ ማን ነው? እሺ፣ ያደግድጎ ወዳጅ እባላለሁ። ምንድን ነው ስፖርት ስፖርት እንሰራለን። እግዚአብሔር ይባርካቸው፣ ከወገኖች ጋር ያገናኙናል፣ እንጨዋታለን። ያው እንግዲህ ስፖርት ለጤንነት ተብሏል እና ብዙ ነገር አሁን የታቀደልን ነገር አለ ወደ ሌላም እንዲህ ያላየነውን ሀገር ያሳዩናል። ስፖርቱ ምን ምን ጠቀመውት? በጣም ጠቅመናል። ቁጭ ብለን የተጣጠፍነውን ጅማቶቻችንን ማጥናናት፣ ማበረታታት ሆኖልናል እና እግዚአብሔር ይባርካቸው ከውጭም ስፖርት አስተማሪዎች እየመጡ ባለፈው ጊዜ አስተምረውናል አሁንም እዚሁ ያሉት እንግዲህ ስማቸውን ረሳሁኝ። በእነሱ አማካይነት ብዙ ነገር አግኝተናል። እነዚህ አዛውንቶች ለመሆኑ አቶ መላኩ በስንት የእድሜ ክልል ይገኛሉ ብዬ ጠየቅኩ። እንግዲህ በዚህ አገር ሲኒየር የሚባሉትን ከአምሳ አምስት ዓመት በላይ የሆኑ ናቸው። ሙያ ያለው ሆኖ የሚያስምራቸው መጀመሪያ በሙያው የሰለጠነ ሰው ነበረ፣ ግን ከእነሱ ውስጥ በማሰልጠን ራሳቸውን እንዲችሉ አድርጓቸዋል። አንዱም እሳቸው ናቸው። እርስዎ አስተማሪ ነው? ድሮ መምህር ነኝ፣ አሁን መምህር ነኝ። እንዴ፣ በጣም ጥሩ ነው። ስፖርት እያሰሩ ነው። ስሙ ሻይ ቤት ይባል እንጂ ጥሩ መዝናኛ መገናኛና መዋያ ነው። በተለይም ከኢትዮጵያ አዲስ የሚመጡ ይገናኙበታል፣ ይጨዋወቱበታል፣ ማኅበራዊ ጉዳዮችን ይወያዩበታል። ጥሩ እንግዳ መቀበያም ነው ብለውኛል አቶ መላኩ። እዚያ በበጎ ፈቃደኝነት የሚያገለግሉት ደግሞ ወይዘሮ መንበረ ታደሰ ይባላሉ። ምን ይላሉ? አዲስ ለመጡ ሰዎች ገንዘብ የላቸውም፣ ከተማውን አያውቁም። እንኳን ደህና መጣችሁ በማለት ቡናና ሻይ ወይም ያለውን ነገር አስተዋጽኦ ያደርጋል። ቤታቸው ሆኖ ዘና ብለው እንዲቀመጡ ያደርጋቸዋል። ተስፋ እንደሚኖር፣ ወደፊት ደግሞ ነገሮች እንደሚስተካከሉ እየረዳ ስራ እንዲያገኙ ሶሻል ወርከሮች ሰዎች አሉ፣ ፈልፍ ያደርጓቸዋል። እዚህ የሚሳተፉት እርስዎ በነጻ ነው? በተቀጣሪነት ነው? ምን እንደት? ብዙን ጊዜ በተባባሪነትም፣ በግል ሌላ ስራ አለ? አዎ ሌላ ስራ አለኝ። ወይዘሮ ወይንሸት መሸሻ አገልግሎት በሚሰጡበት ማዕድ ቤት ያለው የጮርናቄ ሽታ ማዕዛው ከደጅ ይጣራል በተለይ እንደኔ በዚያ ሰዓት ለራበው አሁን በሚደረገው የስፖርት ጨዋታ ላይ አገሩን ወክሎ ለሚመጣው ለሁሉም ሰው ይህንን ጮርናቄ እንግዲህ አዲስ አበባ ብስኩት እሱን እየበሉ እንዲደሰቱ እንዲሁም ወገኖቻቸውን የኢትዮጵያን ኮሚኒቲ ብዙ እርዳታ ስለሚያደርግ ለወገኖቹ እኛ ደግሞ ባለን ተሰልፈን ይኸው ይህንን አብስለን ለእነሱ እናቀርባለን ገቢው ለኢትዮጵያ ኮሚኒቲ እንዲሆን ነው ምን ምን ያህል የሚሸጠው አንዱ አንዱን ሶስት ብር ከቡና ጋር አምስት ደስ እንግዲህ ውድም ቢሆን ገዝተን እንሞክረዋለን። እግዚ ስጥልኝ እሺ፣ እግዚአብሔር ስጥልኝ። አመሰግናለሁ። ወይዘሮ ዘውድ ነሽ አለሙ ጡረታ ከወጡ በኋላ ብቻ አይደለም በስራ ላይ ሆነውም ለብዙ ጊዜ ነው ማዕከሉን ያገለገሉት። ምን እየሰሩ ነው አሁን አልኳቸው እንደተገናኘን የተጎዱትን መግቢያ ያጡትን መንገድ ላይ የወጡ የሚያስቸግሩትን ቦታ እየፈለግን እናሰናዳና እንሰራላቸው ነበር። አሁን ደግሞ እግዚአብሔር ይመስገን እዚህ ደርሰናል። ጡረታ ሳልወጣም በጠቅላላ ሳገለግል ኖሬ አለሁ። አመሰግናለሁ። ድ ባለቤቴም እዛ እየሰራ ነው ማለት ነው። ባለቤቴ እሳቸው ናቸው ይሎታል። እርስዎ ስምዎን እስቲ ንገሩኝ። ስሜ ፍቅሩ ክፍሌ ነው። አማካሪ ይሉኛል። የሚያዙኝን ሁሉ በጎደለ የምሞላ ነኝ። ጡረታ ከወጣሁ አሁን እንደ ሁለት ዓመት ሆነኝ። ከዛ በፊት አካውንታንት፣ ነበር የሂሳብ ስራ ነበር ሙያዬ። ጡረታ ከወጣ በኋላ እዚህና ይህን የመሰለ ሌላ ተመሳሳይ የበጎ አድራጎት ድርጅት አለ። በሳምንት ከ30 ሰዓት ያላነሰ እዚህ አጠፋለሁ። እዛኛው ደግሞ አንድ ሃያ ተቀጥሬ ከምሰራበት ጊዜ የበለጠ ሰዓት ለነዚህ አጠፋለሁ። የሲያትሉ ኢትዮጵያውያን ማዕከል ጥሩና ሰፊ አዳራሽ አለው። አባላት የሆኑ ኢትዮጵያውያን በአነስተኛ ዋጋ በ10 ከመቶ ቅናሽ ይጠቀሙበታል። በአብዛኛው ግን የሚከራይ ነው በመቀመጥ ማለት ጠረጴዛ ዘርግቶ በመመገብ 220 ሰዎች ይቀመጡበታል። ለኮክቴል ወይም ቆሞ ለመመገልገል ደግሞ 390 ሰው። ሰው ማዕከሉን ለመርዳት ሲል ብቻ ይከራያቸዋል። ለሰርግ፣ ለለቅሶ ወዘተርፈ ሌሎችም ይህ መብት አላቸው። ማለትም ማዕከሉ አይከራይም ሊባል አይቻልም፣ በሲያትል ህግ መሠረት ያስጠይቃል ብለውኛል አቶ መላኩ። የፖለቲካ ስብሰባ ሲሆን ግን ቤቱን አከራየን እንጂ የተሰብሳቢዎቹን ዓላማ አንጋራም ብለውኛል ለምን? በሚሰበሰቡ ሰዎች ፖለቲካ ወይም እምነት ማዕከሉ አይጠየቅም ለማለት ነው። በሲያትል የኢትዮጵያውያን ማህበረሰብ ማዕከል ጉብኝታችንን ልናበቃ ነው አድማጮች። በመጨረሻ ያገኘሁት ኤግዜክቲቭ ዲሬክተር ነኝ ያለችኝ በዋና ስራ አስኪያጅነት የምታገለግለውን ሜሮን ካሳሁንን ነው። አማርኛ ብዙ አትችልም። እዚሁ ዩናይትድ ስቴትስ ተወልዳ ማዕከሉ ውስጥ አድጋ የዩኒቨርሲቲ ትምህርቷን ስትጨርስ ደግሞ በገባችው ቃል መሠረት ማዕከሉን እጅግ አነስተኛ በሆነ ክፍያ ስታገለግል አንድ ዓመት አልፏታል። እናቷ ናቸው ያሳደጓት። በፍቺ ምክንያት ወላጅ አባቷን አታውቃቸውም። በአማርኛ እናውራ እንዴ ሜሮን፣ ትችያለሽ? ትንሽ እችላለሁ ግን ሞክረዋለሁ። አንዳንድ ጊዜ ምንድን ነው እዚህ ኮምን ሴንተር ውስጥ ስራሽ? ስታፍን ማኔጅ አደርጋለሁ። ፕሮግራምና ማኔጅ አደርገዋለሁ። ቴክኖሎጂውን ምናምን ማናጃር አድርገዋለሁ። አንድ አንድ ሰዎች የሚመጡትን አንድ ነገር ቢያስፈልጋቸው ስለኔ ደብዳቤ ምናምን እጽፋለሁ። በአማርኛ ነው በእንግሊዝኛ? በእንግሊዝኛ እና ያን ደስ ነው። በእንግሊዝኛም እንደሚባለው ኤግዚኪቲቭ ዳይሬክተር። እናትሽ አባተሽ የት ናቸው? እናቴን ሲያትል ነው የምትኖር፣ አባቴን ከኢትዮጵያ ነው ያለ። ሁለቱም አንድ ሺ ዘጠኝ መቶ ዘጠና ሶስት ነው የመጡ። እዚህ ነው የተወለድኩ። እናቴን ሃውስ ኪፒንግ ስራ ትሰራለች። አባቴን በደንብ አላውቀውም። አማርኛ እንዴት ተማርሽ? እናቴን አስተምረች። ካፌ ውስጥ አንዳንድ ጊዜ እገባለሁ እና ከፊደሉን ጋር ሰው ስነጋግራቸው ያስተምሮ ይለኛል። ትንሽ ትንሽ ታነቢያለሽ፣ ፊደልም አጠገብሽ አለ። አሁን ሳላይ እዚህ ጋ አንድ ጽሁፍ አለ። እስኪ አንዱን አንብቢልኝ ከኦቲዘም ጋር በተያያዘ በአገራችን ኢትዮጵያ ኢትዮጵያ አኩት ያኩት በጣም በጣም ጥሩ ሙከራ ነው። ትምህርትሽ፣ ስሜሮን ምን ተማርሽ? I graduated from Dunbar College, anthropology and uh, oh. health studies. Is he by mistake? community he come You Ah, you In a survived market budget and Ethiopian community, but I'm like, you know, in between a super budget with the other tour no because you I can, you know, demo's and it's enough for me uh. and uh, the Ethiopian community, but I'm like, come bad So you look to lene like yeah, like. ይጠቅምናልሚለ ኢትዮጵያ ኮሚኒቲ ገንዘብ ቢኖረው ሊከፍልሽ ይችላል ማለት ነው። ደሞዝም በቂ ባይኖር በነጻ ለመስራት ፈቃደኛ ነሽ? አዎ፣ እና አንድ ሳምንት ብዙ መስራት አለብኝ። እኛ ቫሉንቲር እችላለሁ ከቤት ስለምኖር እና ከእናቴ ጋር ስለምኖር እችላለሁ። የኛ ቪዥን ኢትዮጵን ኮሚኒቲ እንዲያደግ ነው ራይት። አሁንም ላይክ የምንችለው ነው የምንሰራ፣ ግን ብዙ ስራ ብንሰራ አሁን ትናንሽ ደግሞ ቢሆን እኛ የምናውቀው ላይክ የኛ ዩ ነው ህልማችን ለኮሚኒቲውን እንዲያደግና እስከዛ ድረስ ዩ ዊ ወርክ ሃርድ ያ። በጣም አመሰግናለሁ። ወደፊት ደግሞ አማርኛ በደንብ ተምረሽ በሰፊው እናወራለን። ታንክ ዩ ዩ ዋልካም። ታንክ ሁሉንም እንግዶችና እነርሱን ያዘጋጁልኝን አቶ መላኩን አመሰግናለሁ። እግዚአብሔር ይስጥልኝ። እናመሰግናለን አዲሱንና እንግዶቹን። ተከታዩ ደግሞ ዲሞክራሲ ዝግጅት ነበር። በነገራችን ላይ ግሩም አዲሱ ሲረበው ሲረበው በተለየ ጮርና ቄብ። ተከታዩ ዝግጅት ዲሞክራሲ በተግባር ነው እንዳልነው የላይቤሪያ ፕሬዚደንት ኤለን ጆንሰን ሰርሊፍ ሀገሪቱን ለ12 ዓመታት ግድም ከመሩ በኋላ ሥልጣን ለምር ለማስረከብ እየተዘጋጁ ናቸው። በሚቀጥለው ወር በሚካሄደው ምርጫ ፕሬዚደንቷን ለመተካት ታዋቂ ፖለቲከኞችን ጨምሮ ሀያ እጩ ተወዳዳሪዎች ቀርበዋል። አንዳንድ ድምፅ ሰጪዎች ግን ማንን እንደሚመርጡ ገና ውሳኔ ላይ አልደረሱም። ሞኒክ ጆን ከሞንሮቪያ ተከታዩን ዘገባ አጠናቅራለች። ሰለሞን ክፍሌ ለምሽቱ ዲሞክራሲ በተግባር ፕሮግራም እንደሚከተለው አሰናድቶታል። በላይቤሪያ በሀገሪቱ ከአስርተ ዓመታት በኋላ ለመጀመሪያ ጊዜ ሰላማዊና ዲሞክራሲያዊ የሥልጣን ሽግግር ይካሄዳል ብለው ብዙዎች ተስፋ ያደረጉበት ፕሬዝደንታዊ ምርጫ በአንድ ወር ርቀት ላይ ይገኛል። ፕሬዚደንት ኤለን ጆንሰን ሰርሊፍ ከሁለተኛው የእርስ በርስ ጦርነት በኋላ ከተካሄደው የ2005 እንደ አውሮፓውያን ዘመን አቆጣጠር ምርጫ ጀምሮ ሀገሪቱን በመምራት ላይ ሲሆኑ ሕጋዊው የሁለት የሥልጣን ዘመናቸው ጊዜ እየተገባደደ ነው። በዘንድሮ ፕሬዚደንታዊ ምርጫ ከ26 የተለያዩ ፓርቲዎች በእጩነት የቀረቡ ሀያ ፖለቲከኞች ሊተኳቸው ይወዳደራሉ እጩዎቹ ለላይቤሪያ የመጀመሪያ በሆነው ክርክር ተጠምደዋል። ከተቃዋሚዎቹ ጎራ ዋናው እጩ ተወዳዳሪ የቀድሞው የኮካ ኮላ ፋብሪካ ዋና ሥራ አስኪያጅ አሌክሳንደር ካሚንግስ ናቸው። የቀድሞውን ሥራ የምትደጋግም ከሆነ የተለየ ውጤት አታመጣም። ሌላው መሠረታዊ ሐቅ ደግሞ መጻኢ ዕድልህ የሚያምረው በፊት ባከናወንከው ጥሩ ሥራህና በጎ ምግባርህ ነው። ላይቤሪያውያን ጥቅምት ሦስት ድምፅ ለመስጠት ሲወጡ እነዚህን ሁለት ሐቆች በአእምሮአቸው እንዲይዙ ጠይቃለሁ። ፕሬዚደንት ኤለን ጆንሰን ሰርሊፍ ያችን በርስ በርስ ጦርነት የተበታተከች አገር በማረጋጋት ዓለም አቀፍ ምስጋና የተቸራቸው ቢሆንም የአንድነት ፓርቲያቸው አስተዳደር በብዛት በሙስና ወንጀሎች ይከሰሳል። ለውጥ ለተስፋ ለላይቤሪያ የሚያስፈልጋት ትክክለኛ ለውጥ ነው። በሀገሪቱ ለውጥ እየመጣ ነው የሚሉ መፈክሮች በመላ ሞንሮቪያ ከተማ ውስጥ እየተካሄዱ ባሉ የምርጫ ዘመቻዎች ላይ ያስተጋባሉ። በሰሌዳዎች ላይም ጎልተው ይታያሉ። እጩ ተወዳዳሪዎች በተለይ መድረስ የሚፈልጉት ወጣት መራጮችን ነው። ለምሳሌ የብሔራዊ ኮንግሬሱ ፓርቲ እጩ ወጣቱን ለመሳብ በማቀድ የሙዚቃ ባለሙያዎችን አሰልፈዋል። ከእነርሱም በዋነኛነት የተመረጠው የወቅቱን መንግሥት በመተቸት በከፍተኛ ደረጃ የሚታወቀው ጃኩን ጄ ይገኝበታል። በምርጫው በእጩነት ከቀረቡ መሃል ግን ምክትል ፕሬዝደንቱ ጆዜፍ ቦካይ ይገኙበታል። እኚህ የገዢው ፓርቲ እጩ ተወዳዳሪ ዋና የምረጡኝ ዘመቻቸው መሪ ቃል ተቋማት እገነባለሁ የሚል ነው። ስልጣን ብትይዝ ቅድሚያ የምትሰጣቸው አጀንዳዎች ምንድን ናቸው? ብለው ሰዎች ይጠይቁኝ። አንደኛ መንገዶች መስራት፣ ሁለተኛ መንገዶች መስራት፣ ሶስተኛ መንገዶች መስራት መሆናቸውን እነግራቸዋለሁ። የዚችን ሀገር ምጣኔ ሀብት ማሳደግ የምንችለው ከቦታ ቦታ መንቀሳቀስ ስንችል እንጂ በምንም አይነት ተዘግተን ሊሆን አይችልም። በዘንድሮው የላይቤሪያ ፕሬዝደንታዊ ምርጫ በእጩነት ከቀረቡ ታዋቂ ግለሰቦች ሌላው የቀድሞ የእግር ኳስ ኮከብ ተጫዋችና የአሁኑ በፓርላማው የሕግ መወሰኛ ምክር ቤት አባል ጆርጅ ዌያ ነው። ጆርጅ ዌያ በሁለት ሺህ አምስቱ እንደ አውሮፓውያን ዘመን አቆጣጠር የላይቤሪያ ፕሬዝደንታዊ ምርጫም ተወዳድሮ እንደነበር ሲታወስ በኤለን ጆንሰን ሰርሊፍ ተሸንፎ ወጥቷል። አትሳሳቱ። በምንም አይነት ዝም ብለን በመቀመጥ ዲሞክራሲያዊ መብቶቻችንን አንነጠቅም። በሕዝብ ያልተመረጠ መሪም ሥልጣን ላይ አናስቀምጥም። የሚመረጠው መሪ በብዙሃኑ እንጂ በጥቂቶች አለመሆኑን እናረጋግጣለን። ያም ሲሆን የምትከፍሉት መሥዋዕትነት መና አይቀርም። የምንወዳደረው በመጀመሪያው ዙር ድል ለመቀዳጀት ነው። አንዳንድ መራጮች በእጩዎቹ መብዛት የተነሳ ለመወሰን መቸገራቸውን፣ ሌሎች ደግሞ እንዲያውም ጉዳያቸው እንዳልሆነ ይናገራሉ። አሁንም ገና የምመርጠውን እየፈለግሁ ነው። እስካሁን ቀልቤን የሳበ አላገኘውም። እኛ ላይቤሪያውያን የወቅቱ የሰርሊፍ አስተዳደር ከድህነት ያወጣናል ብለን ነበር ተስፋ ያደረግነው፣ ጉድ ሰርቶናል። በእጩነት የቀረበ አንድም የምተማመንበት ሰው የለም ሲሉ አስተያየት የሰጡ እንደ ማክሲን ኬነዲ፣ ጁዲ ዊሊያምስና መርሲ ግሪን ያሉ መራጮችን አግኝተናል። ኢንተርናሽናል ፖለቲካል ፖልስ በተሰኘ በቅርቡ የተካሄደ የሕዝብ አስተያየት መለኪያ ደግሞ ከጠቅላላው የላይቤሪያ ሁለት ሚሊዮን አንድ መቶ ሺህ ህዝብ መካከል ሩቡ ገና ማንን እንደሚመርጥ አልወሰንም። ዋና ጽፈት ቤቱን በዩናይት ስቴትስ ያደረገው የላይቤሪያ ብሔራዊ ዲሞክራሲያዊ ተቋም ባልደረባ ቶማስ ዱ የሀገሪቱ ድምፅ ሰጪዎች ተስፋ የቆረጡ መሆናቸውን እንደታዘበ ይናገራል። ሰዎች ለስልጣን ከበቁ በኋላ ከመረጣቸው ህዝብ ጋር ግንኙነታቸውን አይጠብቁም። በዚህም ምክንያት ህዝቡ ለካ የምትፈልገኝ ድምጽን ለማግኘት ስትል ብቻ ነበር የሚል ትርጓሜ ይሰጠዋል። ኔሊ ኩፐር፣ ዌስት ፖይንት የተባለው የሴቶች ጤናና ልማት ድርጅት ዋና ፕሬዝደንት ናቸው። ከዚህ ቀደም የኤቦላ ወረርሽኝ የአካባቢውን ሀገሮች በመታበት ወቅት ቀውሱን ለማስወገድ በተያዘው ጥረት ቁልፍ ሚና የተጫወተ ድርጅት ነው። ላይቤሪያ ጥሩ የጤና ጥበቃ መዋቅር ያልዘረጋች አገር መሆኗ የተጋለጠውም ኤቦላ በተሰራጨበት ወቅት መሆኑ አይዘነጋም። ኔሊ ኩፐር እንደሚሉት እጩ ተወዳዳሪዎች አጀንዳዎቻቸውን በግልጽ ማሳወቅ ይጠበቅባቸዋል። እነኚህ ሰዎች ለላይቤሪያ ምንድን ነው የሚያደርጉት? ለእኔስ በግል ምንድን ነው የሚያደርጉልኝ ለሕፃናት ልጆችስ ምን ለማድረግ አቅደዋል? በዘንድሮው የላይቤሪያ ፕሬዝደንታዊ ምርጫ በእጩነት የቀረቡት ተወዳዳሪዎች የመብዛታቸው ጉዳይ እየተወሳ ባለበት መካከል የሰርሊፍ ቅርስ ሲነሳ በአፍሪካ የመጀመሪያዋ ተመራጭ ሴት ፕሬዝደንት መሆናቸውን እናገኛለን። በዚህ ምርጫም አንዲት ለፕሬዝደንትነት በእጩነት የቀረቡትን ጨምሮ ብዛት ያላቸው ሴቶች ለከፍተኛ የመንግሥት ሥልጣን ቦታ ይወዳደራሉ። ከእነርሱ መካከል ስድስቱ የሚወዳደሩት ለምክትል ፕሬዚደንትነት ሲሆን አንድ መቶ ስልሳ የሚሆኑ ደግሞ ለፓርላማ መቀመጫ ይወዳደራሉ። ክቡራትና ክቡራን አድማጮች ለዛሬ የረቡዕ ምሽት ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ በትስታ ብላቸውና በሌሎችም ባልደረቦቻችን ስም እንሰናበታችኋለን። ስናስተናግዳችሁ ያመሸነው እኔ ቆንጅ ታየና ሰለሞን አባተነን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም በደህና ደሩ። ደሩ